ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሐምሌ 15 2011 ዓ ም ስርጭታችን ጀመረ። ጤና ይስጥልን እንደምን አመሻችሁ። አስተናጋጆቻችሁ አዲሱ አበብና ጤና ይስጥልኝ፣ ክቡራትና ክቡራን፣ እኔም ሶሎሞን አባተንን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ። እንዲሁም በአሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይም በቀጥታ ልትከታተሉን ትችላላችሁ። አቶ ተመስገን ጥሩነህ የአማራ ክልል ርዕሰ መስተዳድር ሆኑ ከነባር ተገዳዳሪዎቻችንና ከአዳዲስ ተስፈኞች የሚመጣውን ዙሪያ መለስ ፈተና በጽናት አልፈን የአማራ ክልል ሕዝቦችን ሁለንተናዊ ጥቅም ለማስጠበቅ የማንከፍለው መሥዋዕትነት የለም። የአማራ ክልል አዲሱ ፕሬዝደንት አቶ ተመስገን ተሾመናቸው፣ ይቅርታ አቶ ተመስገን ጥሩነህ ናቸው የሰማችኋቸው። ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ ያሰማናል። ቀደም ሲል እንደተገለጠው አቶ ተመስገን ጥሩነህ የአማራ ክልል ርዕሰ መስተዳድር ሆነው ተሾመዋል። ተመራጩ ከዚህ በፊት ካላቸው ልምድ አንጻር ክልሉን ሊመሩ እንደሚችሉ ከምክር ቤት አባላት አስተያየት ከተሰጠ በኋላ ነው ሹመቱ የጸደቀላቸው። ሰለሞን እንደገለጠው አብይ ርዕሳችን ያብራራዋል። የሶማሌ ክልል መንግስት በክልሉ ለግጭት መንስኤ የሆኑ የህገወጥ የጦር መሳሪያዎችን በቁጥጥር ስር እያዋለ መሆኑን አስታወቀ። የክልሉ ፖሊስ ኮሚሽን ኮሚሽነር መሐመድ አሊ በተለይ ለአሜሪካ ድምፅ እንዳስታወቁት ወደፊትም የግጭት መንስኤ ያሏቸውን ህገወጥ የጦር መሳሪያዎች በቁጥጥር ስር ማዋላቸውን ይቀጥላሉ። አዲስ ቸኮል ዝርዝሩ ልኳል። የሶማሌ ክልል መንግስት ፖሊስ ኮሚሽን ኮሚሽነር መሐመድ አሊ ለቪዮ እንዳስታወቁት በአሁኑ ሰዓት የጎሳ ግጭት እየተስተዋለባቸው ባሉት ዞኖች የሚገኙ ህገወጥ የጦር መሳሪያዎች ቅድሚያ ተሰጧቸው በቁጥጥር ስር እየዋሉ ነው ብለዋል። በቁጥጥር ስር ስለዋሉት የጦር መሳሪያዎችና ትኩረት ስለተደረገባቸው ዞኖች ኮሚሽነሩ እንዲህ ይላሉ። በተለይ ግጭት ያለበት አካባቢ ነው በተለ የተፈታው በተለ ቆራይ ዶሎ ዞን አልፎ አልፎ ደግሞ ሰሌሌና ቆራይ መሀል ያለው ግጭቶች ነበሩ፣ ሰሞኑ ማለት ነው። እነዚህ አንክሎ ሰዎች የነዚህ መያዝ የሌለበት የቡድን መሳሪያዎችም አሉ ከክላሽ ከዛ ከፍ ያለ ማለት መሳሪያ ስለዚህ እነዛን ካምቦላ እየሰበሰብ ተብሎ ያው የምስል ክመስ ተብሎ ሁኔታ ነው የተደረገው። እሺ፣ ምን ያህል ጦር መሳሪያ ሰበሰባችሁ? ቦታችን መሰረት ሶስት መቶ ሰባት ክላሽ ኮፍ፣ ቢኬኤም ወይም ብሬን አስራ ስምንት መትረየስ ማለት ነው። እሺ አነስተኛ የላስ ወቅፍ መሳሪያዎች አሉ። ሌላ ጎንቦች አሉ። ሌላው ክላሽ ጥይት አስራ ሁለት ሺ አራት መቶ አርባ አምስት የብረት ጥይቱም ሁለት ሺ ሰብጦ ሰማንያ ሁለት ሽጉጦች አሉ። እንደ ኮሚሽነር መሀመድ አሊ ገለጻ ሕገ ወጥ የጦር መሳሪያዎችን ወደፊትም ከሌሎች ዞኖችም የማጽዳት ዘመቻ ይቀጥላል። ይሁንና በህጋዊ መንገድ አርብቶ አደሮች የሚይዟቸው የጦር መሳሪያዎች እንደማይነካባቸውን የገለጹት ሕገ ወጥ ትጥቅ የማስፈታቱን ስራ በኃላፊነት እየሰራ ያለው የክልሉ ልዩ ፖሊስ እንደሆነ ለማወቅ ተችሏል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ። አዲስን አመሰግናለሁ። በትናንትናው ዕለት በትግራይ ክልል መቀለ ከተማ በተዘጋጀው ቴሌቶን ገቢ ማሰባሰቢያ መርሃ ግብር ከግማሽ ቢሊዮን ብር በላይ ለትግራይ ልማት ለማበርከት ቃል ተገብቷል። የትግራይ መንግስት ከህዝብ የገንዘብ ድጋፍ በጠየቀው መሠረት ነው ገቢ ማሰባቢያ ፕሮግራም የክልሉ ባለሀብቶችና ነጋዴዎች መድረኩን ያዘጋጁት። ሙልጌታ አጽብሃ ዘገባ ልኮልናል። የትግራይ ክልል መንግስት በክልሉ የተጀመሩ የልማት ስራዎችን ለማጠናከር ከተለያዩ የኢትዮጵያ አካባቢዎች የተፈናቀሉ 109 ሺህ የክልሉ ተወላጆች መልሶ ለማቋቋምና የክልሉ ደህንነት ለማስጠበቅ በሚል ከትግራይ ህዝብ የገንዘብ ድጋፍ በጠየቀው መሰረት በትናንትናው ዕለት የገቢ ማሰባሰቢያ ፕሮግራም ተካሂዷል። በክልሉ ባለሀብቶችና ነጋዴዎች ተነሳሽነት የዘጋጀው በትናንትናው መድረክ 250 ሚሊዮን ብር ገቢ ለማሰባሰብ ታቅዶ 540 ሚሊዮን ብር ከለጋሾች ቃል ተገብ የትግራይ መልሶ ማቋቋም ድርጅት ምት ያበረከተው 50 ሚሊዮን ብር ከፍተኛ የተበረከተ ገንዘብ ሆኖ ተመዝግበዋል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ሁሉም የትግራይ ተወላጆች በክልሉ ልማት በገንዘብ እውቀትና ሙያ ሊሳተፉ ይገባል ብለዋል። በመንግስት በጀት ብቻ የክልሉ ችግር አይፈታም ያሉት ምክትል ርዕሰ መስተዳድሩ ለትግራይ እድገት አስተዋጽኦ ላበረከቱ አመስግኗል። ናይ ልምዓትን ናይ ስእነ ስራሕ ጸገማት ንምፍታሕ ስሉጥ ኢኮኖሚያዊ ዕብት ንምምዝጋብን የልማትና የስራ እጦት ችግር ለመፍታትና ፈጣን ኢኮኖሚያዊ ለውጥ ለማስመዝገብ ተጨማሪ የገንዘብ ማሰባሰቢያ ስለሚጠይቅ መንግስት የህዝብና የሁሉን አካል ድጋፍ ጠይቋል። ህዝብም የትግራይ መንግስት ልማቱን ለማፋጠን እያደረገ ያለው ጥረት በመገንዘብ መንግስት ላቀረበው ጥሪ ተቀብሎ አዎንታዊ ምላሽ በመስጠቱ የህዝባችንን ችግር ለመፍታት የሚያስችለን ድጋፍ በመሆኑ የሚያስደስት ነው። በዚህ ተሳትፎም ትልቅ ኩራት ይሰማናል ነው ያሉት። በአሁኑ ጊዜ ጊዜያቸውን በወሬ የሚያሳልፉ ወገኖች ወደ ስራ ሊገቡና ትግራይ የምትፈልገውን ስራ ሊሰሩ ይገባል በማለትም ዶክተር ደብረ ጽዮን ተናግሯል። በትናንትናው ዕለት በተካሄደው የገቢ ማሰባሰቢያ መርሃ ግብር ከትግራይ ተወላጆች በተጨማሪ ከአማራና አፋር ክልሎች እንዲሁም ከኤርትራ ድጋፍ እንዳደረጉ በመድረኩ ተገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም ሙልጌታን አመሰግናለሁ ለዘገባው። ሶማሊያ፣ ዋና ከተማ ሞቀዲሾ ውስጥ ዛሬ በደረሰ የቦምብ ፍንዳታ በትንሹ 17 ሰዎች መሞታቸውን የሐኪም ቤት ምንጮች ለቪኦኤ ገለጡ። የሞቀዲሾ ትልቁ ሆስፒታል ዲሬክተር ዶክተር መሐመድ ዩሱፍ እንደገለጡት ሌሎች 28 ቁስለኞች ሐኪም ቤት ገብተዋል። አደጋው የደረሰው አንድ ተጠርጣሪ አጥፍቶ ጠፊ ይጓዝባት የነበረችውን ተሽከርካሪ ህዝብ በሚበዛበት የሞቀዲሾ አውራ ጎዳና መጋጠሚያ ላይ በማፈንዳቱ እንደሆነም ተገልጧል። ለፍንዳታው አልሻባብ ኃላፊ ነኝ ብሏል። ይህ ዜና የሚተላለፍላችሁ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። በኢራንና በምዕራቡ መካከል ያለው ውጥረት እየተባባሰ መምጣቱ ተገለጠ። በተለይም ዩናይትድ ስቴትስ ያስተባበለችውና ኢራን 17 ለዩኤስ የሚሰልሉ ሰዎችን በቁጥጥር ስር ማዋሏን አንዳንዶቹንም በሞት መቅጣቷን ይፋ ያደረገችበት መግለጫ የውጥረቱን መባባስ ያመለክታል ተብሏል። የኢራን የደህንነት ሚኒስቴር ይፋ እንዳደረገው ሰላዮቹ በቁጥጥር ስር የዋሉት ባለፈው ሳምንት ነው። ሪቻርድ ግሪን ዘገባ ልኮ አሉላ ከበደ ሊያቀርበው ነው። የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ኢራን በሆርሙዝ የባህር ወሽመጥ ላይ የያዘቻትን የእንግሊዝን ባንዲራ ታውለበልብ የነበረች መርከብ ጉዳይ አስመልክቶ ለአስቸኳይ ውይይት የጸጥታ ጉዳዮች ሚኒስትሮቻቸውና ባለስልጣናቱን ጠርተዋል የብሪታንያ የባህር ኃይል በሆርሙዝ የባህር ወሽመጥ በመተላለፍ ላይ የነበረችውን ድፍድፍ የነዳጅ ዘይት ጫኝ መርከብ ጉዞ እንዳያደናቀፉ ቢያስጠነቅቁም በትናንትናው ዕለት ይፋ የተደረገ በድምጽ የተቀረጠ የተቀረጸ መረጃ ግን የኢራኑ አብዮታዊ ዘብ ኮማንዶዎች ማስጠንቀቂያውን ቸል ብለው ከሄሊኮፕተር በመውረድ መርከቢቱን መያዛቸውን አመልክቷል። ድራያድ ግሎባል የተባለው የብሪታንያ የባህር ደህንነት ተከታታይ ድርጅት ይፋ ያደረገው ይህ ድምፅ አንድ የመርከቢቱ ሰራተኛ መርከቢቱ በዓለም አቀፍ የባህር ክልል ውስጥ መሆኗን አመልክተው በራዲዮ ማስተላለፊያው ሲናገሩ ይሰማሉ። MV Stena Imperio, this is British Warship Foxtrot 236. Sir, I reiterate Stena Imperno, ye here Britannia, ye bahar ail. F Foxtrot, ye radio could know, Hullet Siddist, Sidist, a but work Bahar Guzo Alamac ህግን የተከተለ በመሆኑ መደናቀፍ የለበትም ሲሉ ነው የተሰሙት። ይሁንና የኢራኑ የባህር ጠባቂዎች መርከቢቱ የጉዞ መስመሯን መለወጥ አለባት ሲሉ ተሟገቱ። በሌላ ዜና በፕሬዚዳንት ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2015 ከቴህራን ጋር ተደርሶ የነበረውን ዓለም አቀፍ የኒውክሌር ስምምነት መሰረዛቸውን ተከትሎ ከዩናይትድ ስቴትስ ጋርም ውጥረት ውስጥ መቆይቷ ይታወቃል። አመሰግናለሁ አሉላ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ በአስር ዓመት ጊዜ አርጀንቲናን ለመጎብኘት የመጀመሪያው ከፍተኛ የአሜሪካ ዲፕሎማት በመሆናቸው የአገሪቱ ማለት የአርጀንቲና ፕሬዚዳንት ናይብ ቡኬሊ ምስጋና አቀረቡ። ውጭ ጉዳይ ሚኒስትር ፖምፒዮም የአርጀንቲናው መሪ ፊታቸውን ወደ ዩናይትድ ስቴትስ በመመለሳቸው አመስግነዋቸዋል። በመጨረሻም የአየር ሁኔታ ሶሎሞን። ባለፈው ቅዳሜ በጣም የባሰበት ነበር። ትናንትም በጣም ቃጠሎ ነበረ። ቅዳሜ ደግሞ አንተ ዜና ሰርተሃል። እንዴት ነው ሰሞኑን? ሰሞኑን ዋሽንግተን ዲሲና አካባቢው ታይቶ የማይታወቅ ሙቀት ነው ያለው ብዙ ጊዜ በነሐሴ ውስጥ ነው እንዲህ አይነት እጅግ የከበደ ሙቀት የሚታየው እዚህ አካባቢ። ነገር ግን እንደሚባለው ከሆነ በተለይ በዚህ በተመዘገበ ታሪክ ውስጥ እጅግ ከፍተኛ የሆነ የሙቀት ጣሪያ እየተመዘገበ ያለባቸው ቀናት ነበሩ። በተለይ በመሀል ምዕራብና በምስራቅ ዩናይትድ ስቴትስ ማዕከላዊ ምዕራብና ህይወት ሁሉ የጠፋባቸው አጋጣሚዎችና አካባቢዎች እንዳሉ ተነግሯል። ከትናንትና ወዲያና ትናንትና ሰላሳ ሰባት ዲግሪስ ሴልሽየስ ነበረ በመሠረቱ ነገር ግን ከፍተኛ የሆነ የእርጥበት መጠን ስለነበረ ወደ አርባ ሶስት ዲግሪስ ከፍ ያለ ነበር። አመሰግናለሁ አድማጮች። ዜናው አበቃ። ይህ የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፈው የዛሬ ሰኞ ሐምሌ 15 2011 ምሽት ፕሮግራም ነው። ዝግጅታችንን በአህዱ ራዲዮ 94.3 ላይም በቀጥታ ማድመጥ ይችላላችሁ። በህጋ አውጪዎች ፊት ቆሞ ያሰውስ ያጣውን ነገር ሲያወራ ቤተሰቦቼንም የወንድሜንም ደግሞ ልጆችና ባለቤቱን እኛንም ወክሎ እንዳወራ ነው። እንደዛ ነው የተሰማኝ። በጣም ኢሞሽናል የሆነ ሞመንቱን ይንገርከን። የህግ አውጪዎች ምክር ቤት ይህንም ጉዳይ አይቶ እንደዚህ አይነት አደጋዎች ለወደፊቱ እንዳይከሰቱ ቤተሰቦችም ደግሞ እንደነ ዘካርያስ ያሉ ቤተሰቦች እስካሁን ድረስ ያሉበትን ሀዘን እና የልብ ስብራት እንዳይደገም ሌላ ቤተሰብ ላይ እንዳይሆን ትልቅ እንድምታ ይኖረዋል። ከበረራ ቁጥር ኢቲ 302 ቦይንግ 737 ማክስ 8 አደጋ ጋር የተያያዘ የተያዙ ዝግጅቶችን ይዘናል። የሰማችኋቸው ሁለት ድምፆች የአደጋው ተጎጂ ቤተሰብ አባልና የህግ አማካሪ ናቸው። በምሽቱ ዝግጅታችን ይቀርባሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት የመጽሔቱ ክፍለ ጊዜ እንሸጋገራለን። አቶ ተመስገን ጥሩነህ የአማራ ክልል ርዕሰ መስተዳድር ሆኑ። አቶ ተመስገን ሹመቱን ባጸደቀላቸው የክልሉ ምክር ቤት ፊት ቃለ መሐላ ከፈጸሙ በኋላ ባደረጉት ንግግር ለታላቁ የአማራ ሕዝብና ለታላቋ ኢትዮጵያ ስንል ታላቅ ስራ እንሰራለን ብለዋል። አስቴር ምስጋናው ባህር ዳር ላይ የተከናወነውን ሥነ ሥርዓት ተከታትላለች። እኔ አቶ ተመስገን ጥሩነህ እኔ አቶ ተመስገን ጥሩነህ በዛሬው ዕለት በክልል ምክር ቤት ፊት ቀርቤ በዛሬው ዕለት በክልል ምክር ቤት ፊት ቀርቤ ርዕሰ መስተዳድር ሆኜ ስሰየም ርዕሰ መስተዳድር ሆኜ ስሰየም ለህገ መንግስቱ ታማኝ በመሆን ለህገ መንግስቱ ታማኝ በመሆን ከክልሉ ህዝብና መንግስት የተጣለብኝን ኃላፊነት ከክልሉ ህዝብና መንግስት የተጣለብኝን ኃላፊነት በቅንነት በቅንነት በታታሪነት በታታሪነት እንዲሁም ህግና ስርዓትን መሰረት በማድረግ እንዲሁም ህግና ስርዓትን መሰረት በማድረግ ስራዬን እንደምፈጽም የአማራ ክልል ምክር ቤት ዛሬ ባካሄደው መደበኛ ጉባኤ ሰኔ 15 ቀን ተፈጽሞ በነበረው ጥቃት የተፈጠረውን የአመራር ክፍተት ለመሙላት የሚያስችል ውሳኔ አሳልፏል። በዚህም ከቀናት በፊት በእጩ ርዕሰ መስተዳደርነት በአዴፓ ተመርጠው የነበሩትን የአቶ ተመስገን ጥሩነህን ሹመት መርምሮ አጽድቋል። አዲሱ ተሿሚ አቶ ተመስገን ጥሩነህ ቃለ መሐላ ከፈጸሙ በኋላ ባደረጉት ንግግር በክልሉ ከፍተኛ የፖለቲካ ውጥረት ባለበት ወቅት መሾማቸው ቀጣዩ መንገድ አልጋ በአልጋ እንደማይሆን ከወዲሁ እንደሚረዱ ጠቁመዋል። የተሰጠው ኃላፊነት እጅግ ከባድና ጽናትን የሚጠይቅ መሆኑንም እገነዘባለሁ። ከነባር ተገዳዳሪዎቻችንና ከአዳዲስ ተስፈኞች የሚመጣውን ዙሪያ መለስ ፈተና በጽናት አልፈን የአማራ ክልል ህዝቦችን ሁለንተናዊ ጥቅም ለማስጠበቅ የማንከፍለው መስዋዕትነት የለም። የህግ የበላይነትን ማስከበር፣ የተዳከመውን የኢንቨስትመንት እንቅስቃሴ እንደገና እንዲያገግም ማድረግ፣ ለስራ አጥ ወጣቶች የስራ እድል ማመቻቸትና ሌሎች ተግዳሮቶችን ፈራስ ይዛለሁ ነው ያሉት። አሁን ያለንበት የለውጥ ጉዞ ስንዴና እንክርዳዱን ይዞ መጥቷል። ስንዴውን እየተንከባከብን እንክርዳዱን እንነቅላለን ብለዋል። አቶ ተመስገን አክለውም ለታላቁ የአማራ ሕዝብና ለታላቋ ኢትዮጵያ ስንል ገና ለገና መስዋዕትነት ያስከፍላል ብለን በዝምታ የምናልፈው ጉዳይ ግን አይኖርም ሲሉም ተደምጠዋል። ይህንን ታላቅ የአማራ ክልል ሕዝብ የሚመጥን ስራ ሰርተን ሕዝቡን በማስከበር እኛንም የሚያኮራ ስራ ለመስራት እንንቀሳቀሳለን። ለታላቋ ኢትዮጵያ ስንል ታላቅነቷን የሚመጥን ስራ ሰርተን የህዝባችንን ጥቅምና ክብር ማስጠበቅ አለብን። ጥርስና ከንፈር እንጂ አይንና ናጫ መሆን የለብንም። የምንደጋገፍ እንጂ የምንደነቃቀፍ መሆን አይገባንም። የምንተባበር እንጂ የምንሰባበር መሆን አይጠበቅብንም። በሌላ መልኩ ደግሞ አካባቢያችንን ነቅተን መጠበቅ አለብን። በግ ባለበት ተኩላ፣ ዶሮ ባለበት ሲላ እንደማይጠፋ እናውቃለን። የማይተኛ ህዝብ ብቻ ሳይሆን የማይተኙ ጠላቶች እንዳሉንም እንረዳለን። በእርግጥ ገና ለገና መስዋዕትነት ያስከፍለናል ብለን ወደ ኋላ የምንለው ነገር የለን። እኛ ወፈርተን ዘንጋዳ ሳንዘራ የምንቀር ሞኞች አይደለም። የአማራ ክልልን ባለፉት 29 ዓመታት አምስት ፕሬዚዳንቶች መርተውታል። በእነዚህ ጊዜያት ውስጥ ረዥሙን የስልጣን ጊዜ የወሰዱት አቶ አዲሱ ለገሰ ሲሆኑ አጭር የስልጣን ጊዜ የነበራቸው ደግሞ ዶክተር አምባቸው መኮንን ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መጽሔቱ ይቀጥላል። ሀገረ መንግሥት ግንባታና ብሔራዊ መግባባት በኢትዮጵያ በሚል ርዕስ የተዘጋጀ ውይይት ድሬዳዋ ላይ ተካሂዷል። በጠቅላይ ሚኒስትሩ ጽህፈት ቤት በተዘጋጀ በዚህ መድረክ ላይ ምሁራን የውይይት መነሻ ሐሳቦችና ጽሑፎችን አቅርበዋል። አዲስ ቸኮል ዝርዝሩን ልኳል ከድሬዳዋ የውይይት ፕሮግራሙን ዓላማ በተመለከተ ንግግር ያደረጉት የጠቅላይ ሚኒስትሩ ፕሬስ ሴክሬታሪ አቶ ንጉሱ ጥላሁን ኢትዮጵያውያን በኢትዮጵያውያን የሚፈናቀሉበት ወቅታዊ ሁኔታችን የምክክርን አስፈላጊነት የሚያጎላ ነው ብለዋል። ከዚህ ባሻገር የጋራ መግባባት ልንደርስባቸው በሚገቡ ሀገራዊ ጉዳዮች ላይ ሁሉ በጠረጴዛ ዙሪያ መወያየት እንደሚያስፈልግ ነው የገለጹት። ታሪካችን ምንነት፣ በሕገ መንግሥታችን፣ በምንገለገልበት የፌዴራል ስርዓት፣ በጀግኖቻችንና በጀግንነት ትርጉም፣ በአርበኞቻችንና በአርበኝነት ትርጉም በጋራ ሴቶቻችን በማንነትና የዜግነት ፖለቲካ አረዳድና ትርጉም በነባር ነዋሪዎችና በመጤ ማንነት እና ምንነት እንዲሁም በመሳሰሉ ጉዳዮች ላይ የጋራ መግባባት መገንባት ይገባል። በእነዚህና በመሳሰሉ ጉዳዮች ላይ ለመግባባትና ሁላችንም ለሁላችንም የምትመች ሀገር ለመገንባት ምንም እንኳን ልዩነቶች ወይ ተፈጥሯዊ ሊሆኑ ልዩነቶቻችን አቻችሎና ተከባብሮ ለመኖር በሰከነ ሁኔታ መወያየትና መመካከር ብቸኛ መንገድ ሊሆን ይገባል። ለአዲስ ኢትዮዋ ኢትዮጵያ የጋራ ንቅናቄ ዳይሬክተር የሆኑት አቶ ኦባንግ ሜቶ ከማንነት በፊት ሰውነት መቅደም እንዳለበት የሚያሳስበው የመክፈቻ ንግግር አድርገዋል። በምክክር መድረኩ የመጀመሪያው ጽሁፍ አቅራቢና የብዙዎችን ትኩረት የተሳቡት ዶክተር ሰሚር ዩሱፍ ነበሩ። ዶክተር ሰሚር የኢትዮጵያ ብሔረ መንግስት ግንባታ ውጣ ውረድን የተመለከተ ጽሁፍ አቅርበዋል። ኢትዮጵያውያን በነገድ በጎሳ በቋንቋ በሃይማኖት የተከፋፈሉ ስለሆኑ ከዚህ ከፍት ብሎ አንድ ወቅት ሊያረጋቸው የሚችል ብሔራዊ ማንነት ያስፈልጋቸዋል በሚል ትርክ የተለያዩ መንግስታት ተመሳሳይ የሆነ የገመድ ብሔራዊ ገመድ ለመመስረት ጥረት ያደርጋሉ። በተለይ በኃይለ ሥላሴ ጊዜ በደረ ጊዜ የኢትዮጵያ ብሔረተኝነት እንዲሰራፋ በኢትዮጵያ በአለም በኢትዮጵያ ደረጃ ብዙ ስራዎች ተሰርተዋል። ነገር ግን ይሄ ተግባር ይሄ ጥረት ተሳክቷል ማለት አይቻልም። ያለመሳካቱ አንደኛው ማሳያ ኢትዮጵያውያን በዛን ጊዜ በተለይ ለመባመው ጊዜ መሰረታዊ በሚባሉ ኢትዮጵያን በሚመለከቱ ጉዳዮች ሰፊ ልግኞቶች ያሉብን ህዝቦች፣ ሰዎች የኢትዮጵያ ታሪክን በሚመለከት የኢትዮጵያ ምንነትና ማንነትን በሚመለከት የኢትዮጵያ የወደፊት መጻሪትን በሚመለከት ሰፊ ልግኞቶች ሀገራችን አለ። ስለዚህ ይሄ የብሔረ ግንባታ ተግባር ሙከራ ያልተሳካበት ምክንያት ጠብቆ ማወቅ የሚያስገኙ ይመስለኛል። ባቸው ለማስቀመጥ በያለፉት ጊዜዎች መንግስታዊ ብሄርተኝነት ያልተሳካበት አንደኛው ምክንያት ምንድን ነው? ተገዳዳሪ የሆኑ ንዑስ ብሄርተኝነቶች አደገው ጎልተው መንግስታዊ ብሄርተኝነትን ተፋልመው የብሔራዊ ግንባታ እንዳይሳካ የራሳቸውን ትልቅ ሚና ስለተጫወቱ እነኝህ ንኡስ የብሔረ መንግስታት ኃይሎች ጎልተው እንዲወጡ የጣሊያን ቀኝ አገዛዝ የ1960 ዎቹ የአፍሪካውያን ነጻነት እንቅስቃሴዎችና ሶሻሊዝም አስተዋጽኦ አበርክተዋል ብለዋል። በኢህአዴግ ዘመን የብሔረ ግንባታዎች ላ ተብሎ ንኡስ ብሔርተኞች እንዲፋፉ ተደርጎ ነበር ያሉት ዶክተር ሰሚር በዚህ ወቅት የኢትዮጵያ ብሔርተኞች ከንኡስ ብሔርተኞችና የንኡስ ብሔርተኞች እርስ በርሳቸው ግጭት ውስጥ ገብተው እንደነበር አውስተዋል። ሆኖም የመንግስት እጅ ጠንካራ በመሆኑ የእነሱ ሽኩቻ ከቁጥጥር ይወጣል ነበርም ይላሉ በኢህአዴግ ላይ የአመራር ለውጥ መደረጉን ተከትሎ የማዕከላዊ መንግስት ቁጥጥር በማላላቱ ግን በርካታ ግጭቶች ሊከሰቱ ችለዋል ብለዋል። ዶክተር ሰሚር እንደ መፍትሄ ያስቀመጡት ኢትዮጵያ ብሔርተኝነትና ንኡስ ብሔርተኝነትን በጋራ የደረበ ማንነቱን የተቀበለ ማህበረሰባዊ ማንነት ማፍራት ነው ብለዋል። ሌላኛው የፓናል ጽሁፍ አቅራቢ የአፋር ሕዝብ ፓርቲ ሊቀመንበር የሆኑት ዶክተር ኮንቴ ሙሳ ሁሉም ራሱን እንደ እኩል ኢትዮጵያዊ እንዲያይ አጋር ፓርቲ ተብለው የጠረፍ ክልሎች ከእኩል ፖለቲካ የተሳትፎ የተገፉበት ሁኔታ መስተካከል አለበት ያሉ ሲሆን ከፍትሐዊ የሀብት ስርጭት አንጻርም ሁሉም የፌዴራል ተቋማት አዲስ አበባ ውስጥ መሰብሰባቸውን ተችተዋል። አገልጋይ አመራር ሳይሆን ተገልጋይ አመራሮች መብዛታቸውን የነቀፉ ሲሆን የሲቪክ ማህበራት አስተዋጽኦም እንዲጎላ ጠይቀዋል። ዜጎች በሚገነቡ ተቋማት ላይ እምነት ሊያሳደሩ እንደሚገባ አሳስበዋል። ባለስልጣኖች የትምህርት ሚኒስትር ሆኖ ልጁን ለማስተማር አሜሪካ የሚልክ ባለስልጣን ካለ የሚያዘዛው ኢንስቲቱሽን ላይ እምነት የለውም ማለት፣ የጤና ጥበቃ ውስጥ እየሰራ ታይላንድ ለመታከም የሚሄድ ከሆነ፣ የውሃ ባለስልጣን የውሃ ሚኒስትር ሆኖ ታይላንድ ሃይላንድ የሚጠጣ ከሆነ በምንገነባቸው ተቋማቶች ላይ እምነት ከሌለን መንግስት መገንባት አንችልም። በክሳት በኋላው ፕሮግራም ላይ የሰላም ኮሚሽን ምክትል ሰብሳቢያ ወይዘሮ የትነበርሽ ንጉሴ ሀገረ መንግስትና የሰላም ግንባታ በሚል ርዕስ እንዲሁም የድሬዳዋ ዩኒቨርሲቲ ፕሬዚዳንት ዶክተር ያሪ ንጉሴ ብሔራዊ ማንነትና ልዩ አቃፊ ስርዓትን ወቅታዊ ነባራዊ ሁኔታና ቀጣይ አካሄድ በሚል ርዕስ ጽሁፎችን አቅርበው ውይይት ተካሂዶባቸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ አዲስ ለዘገባው። ክቡራትና ክቡራን አድማጮች ከድሬዳዋ ከአዳራሽ ለተወሰደው ድምፅ ጥራት ይቅርታን እንጠይቃለን። ወደ ባህር ዳር እንመለሳለን። በተከታዩ ዘገባ ባህር ዳር ላይ በተካሄደ የአማራና የሶማሌ የህዝብ ለህዝብ ግንኙነት መድረክ ላይ የሶማሌ ክልል ምክትል ፕሬዚደንት አቶ ሙስጠፌ መሐመድ ተገኝተው ተናግረዋል። አቶ ሙስጠፌ በዚሁ ንግግራቸው የአማራ ህዝብ እንደ ጨቋኝ ሆኖ የተሳለበትን ትርክት የማንቀበለው የፖለቲካ ትርፍ ለማግኘት ሳይሆን ትርክቱ በተጨባጭ የተሳሳተ ስለሆነ ነው ብለዋል። አስቴር ምስጋናው ተጨማሪ አላት። ሳምንት መጨረሻ ጀምሮ በባህር ዳር ከተማ ዋና ዋና ጎዳናዎች ላይ በኢትዮጵያ በአማራና በሶማሌ ክልል ባንዲራዎች አሸብርቋል። የሶማሌ ክልል ምክትል ርዕሰ መስተዳደር የአቶ ምስጦፌ መሐመድ ኦመር ፎቶግራፍ በትልልቁ በከተማው ወሳኝ ወሳኝ ቦታዎች ተሰቅለዋል። የከተማዋ ነዋሪዎችም በባህር ዳር ዓለም አቀፍ አውሮፕላን ማረፊያ በመገኘት በአቶ ምስጦፌ መሐመድ ኦመር የተመራውን ከሀገር ሽማግሌዎች፣ ከሃይማኖት አባቶች፣ ከጎሳ መሪዎችና ከተለያዩ የህብረተሰብ ክፍሎች የተውጣጡ መቶ የሚጠጉ ልኡካንን በደማቅ ስነስርዓት ተቀብሏቸዋል። የሶማሌ ክልል ምክትል ርዕሰ መስተዳደር አቶ ምስጦፌ መሐመድ ኡመር በውይይቱ መድረኩ ላይ የተናገሩት የአማራንና የሶማሌን ሕዝብ ለመለያየት ብዙ ትርክቶች ተሰርተዋል። ትርክቶቹ ስህተት ናቸው። ይህንን ደግሞ ለፖለቲካ ትርፍ ብለን ሳይሆን በተጨባጭ ስህተት መሆናቸውን ስለተረዳን ነው ብለዋል። የተሳሳተ ትርክት የምንለው አንዱ እና የተገለጸው የአማራ ሕዝብ ጨቋኝ ነው። የአማራ ሕዝብ ጨቋኝ ለነበረ በተለይም የሶማሊያ ህዝብን በተለይ እንደበደረ ተደርጎ ላለፉት አመታት በረጅሙ የተፈራበት አብዛኛው የሶማሌ ህዝብን በድርታ ላይ የአማራ ህዝብ እንደ ከሌላ ኢትዮጵያ ህዝብ ለይቶ እንደጨቋኝ እና ይበት ሁኔታ የተፈጠሩ ትርከት ትክክል አለመሆኑን ስለምናምንበት እንጂ ለፖለቲካ ተስፋ ስለሆነ ይሄ ትርከት የአማራ ክልል ምክትል ርዕሰ መስተዳደር አቶ ላቃ ያሌው በበኩላቸው እኛ የአማራ ህዝቦች አባቶቻችን ያወረሱንን ኢትዮጵያ ጠንካራ አድርገን ለመጪው ትውልድ የምናስረክብ እንጂ ላነሰ አላማ የምንሰራ አይደለንም ያሉት ኢትዮጵያ ወደ ቀድሞ ክብሯ ለመመለስ ጥላቻን ሳይሆን ፍቅር መስበክ የወቅቱ አጀንዳ ሊሆን ይገባል ለዚህ ደግሞ የሶማሌ ክልል ምክትል ርዕሰ መስተዳደር አቶ ምስጦፌ እንዳደረጉት በንግግር ብቻ ሳይሆን በተግባር የተፈተሹ ስራዎችን መስራት ያስፈልጋል ነው ያሉት አቶ ላቀ። አቶ ሙስጦፌ ከቃልም በላይ የተግባር ሰው ናቸው። ባለፈው ክረምት በሀገራችንና በክልላችን የተጀመረውን ለውጥ ለመቀልበስና አገራዊና ህዝባዊ አንድነታችንን አደጋ ላይ ለመጣል ታስቦ በሶማሌ ክልል አጋጥሞ በነበረው ጥፋትና ከፍተኛ ጉዳት የጉዳት ሰለባ የነበሩ አካላትንና የሃይማኖት ተቋማትን በአጭር ጊዜ ተገንብተው ወደ መደበኛ ህይወታቸው እንዲመለሱ ክቡር አቶ ሙስጦፌና ካቢኔያቸው ሌት ከቀን ሰርተዋል። ጉዳት ለደረሰባቸው አካላትም ከመቶ ሚሊዮን ብር በላይ በመመደብ የማቋቋም ስራ ሰርተዋል ብቻ ሳይሆን ጉዳት የደረሰባቸውን በመሰብሰብ ኮሚቴ አቋቁመው ለኮሚቴዎችም የሚያስፈልጋቸውን ግባት አሟልተው ስራ ያስጀመሩ ናቸው። በሌላም በኩል በማንነታቸው ብቻ አላግባብ የተወረሰባቸውን ንብረት እንዲመለስ ከካቢኔያቸው ጋር ወስነው ተግባራዊ አድርገዋል። በተግባር ኢትዮጵያዊነት ማለት ይህ ነው። የተጎዳን ማከም፣ ስነ ልቦናውን ማጀገም። ይህንን ስራም ታሪክ በደማቁ የሚጽፈው እንደሆነ ሙሉ እምነት አለን። ለአገር ወዳድ የሶማሌ ሕዝብ የምናረጋግጠው ታላቅ እውነት እኛ የአማራ ሕዝብ አያት ቅድማ አያቶቻችን ያስረከቡንን ኢትዮጵያ ከዚህ በላይ ጠንካራና የበለጸገችና ለትውልድ እንድትዘልቅ እናደርጋለን እንጂ ከዚህ ላነሰ ዓላማ መቼውንም ሰርተን እንደማናውቀው ሁሉ ዛሬም ልንሰራ የማንችል መሆናችንን ለእናንተም የምስራቅ ፀሐዮች ላረጋግጥላቸው እወዳለሁ። አቶ ምስጦፌ የሶማሌን ክልል መምራት ከጀመሩ ጊዜ ጀምሮ ተሰርተዋል የተባሉ ስራዎችን በተመለከተ ከዚያው ከሶማሌ ክልል የመጡ አቶ ደረጃ ሰፋን አነጋገርኩ። እኔ በሐምሌ 28 ጉዳት በኋላ የተቋቋመ ኮሚቴ ያለ የሰላም የፍትህና የልማት ማህበር ነው እና የዛ ህዝብ ግንኙነት ኃላፊ ነኝ። እና በማናቸው መድረኮች ላይ ስናገር ካፌ ማለየው የሚያስፈጽሙት ነገር ሁሉ ሰብአዊ መብትና የዜግነት ጉዳይ ላይ ነው። የተጎዱ ሰዎችን መካስ ተትላንትና ወዲያ ዋርዴር ላይ ቤተ ክርስቲያን ተመርቋል። ወደዚህ ከመምጣታችን ሁለት ቀን በፊት በስምንት እንደዚህ አካባቢ ጅጅጋ የአርሴማ ቤተክርስቲያን ግንባታው ተጠናቆ ተመርቋል። ከዛ አሁንም የኪዳነ ምሕረት ቤተክርስቲያን ዋናዋ የተቃጠለችው ቀሳውስት የተገደሉበት ቦታ ግንባታው እየተጠናቀቀ ነው። በቅርብ እንደሚመረቅ አውቃለሁ። ቀጣይ የሞቱ የቆሰሉ፣ ተገደው የተደፈሩ እና የቆሰሉ ሰዎች ይቀጥላል። አሁን ዝርዝሩን አዘጋጅተንላቸዋል። ይህ የሆነው ደግሞ የሶማሌና የአማራ ክልል ህዝቦችን ወዳጅነት በማጠናከር ኢትዮጵያዊነትን ከፍ ባለማማ ላይ ለማስቀመጥ አንድ ተብሎ የተጀመረ መርሃ ግብር እንደሆነም በቦታው የተገኙ አንዳንድ አስተያየት ሰጫዎች ተናግረዋል። ሶስት ቀናት በቆየው የዚህ የህዝብ ለህዝብ ግንኙነት ማሳረጊያው የሶማሌና የአማራ ህዝብ ትስስር ታሪካዊ ዳራን የሚዳስሱ ጥናታዊ ጽሁፍ በማቅረብና ሰፊ ውይይት በማካሄድ ነበር። በቀረበው ጽሁፍም የሁለቱ ክልል ህዝቦች ለኢትዮጵያ አንድነት አቃፊ ህዝቦች መሆናቸው ተጠቁሟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው። አስቴርን ለዘገባው እናመሰግናለን። በሲዳማ ዞን ከተሞች መረጋጋት እየታየ ነዋሪያዎችም በከፊል ወደ መደበኛ እንቅስቃሴያቸው እየተመለሱ መሆናቸው ተገልጧል። የደቡብ ክልል ፕሬዝዳንት አቶ ሚሊዮን ማቴዎስ በሲዳማ ዞን ጉዳት የደረሰባቸውን አካባቢዎች እየጎበኙ ናቸው። በሰሞኑ ግጭት ቢያንስ የሰላሳ አምስት ሰዎች ሕይወት መጥፋቱንና ግምቱ በውል የማይታወቅ ንብረት መውደሙም ተነግሯል። ዮናታን ዘብዴዎስ ዝርዝር ልኮልናል። ከሱዳማ ዞን የክልነት ጥያቄ ጋር በተያያዘ በዞኑ ወረዳዎችና ከተሞች ተፈጥሮ የነበረው የጸጥታ ችግር መርገቡን ነው ነዋሪዎች በስልክ ለቪዩ የተናገሩት። ነዋሪዎች እንደሚሉት ለበርካቶች ሞትና ንብረት መውደም ምክንያት የሆነው ይኸው የጸጥታ ችግር። ሰራዊቱ በተለይም የመከላከያ ሰራዊት ባይደርስልን ሕይወታችንም አይተርፍም ነበር ብለዋል። እጅግ በጣም በሚሰቀጥጥና በሚገርም ሁኔታ በመጀመሪያ የንግድ ማዕከሎች ስም ዝርዝርም የያዙ ይመስላል ሆቴሎችን እቃዎቻቸውን በሙሉ አውጥተው ሜዳ ላይ የሚወስዱትን ወስደው የተረፈውን አቃጥለው በቃ አንድም አንድም ንብረት እንዳይጠርፍ አድርገው አውድመው፣ ከዛም ውጪ የተመረጡ ሰዎች ላይ በዘራቸው የተመረጡ የተነጣጠሩ ሰዎች ላይ መኖሪያ ቤታቸውም ጭምር በመግባት ማንኪያ ያልቀረ ማንኪያ መውሰድ የሚችሉትን ወስደው እያንዳንዱ ተከፋፍሎ እስከ ሌሊቱ ስድስት ሰዓት የዘረፉትን መጠጥ ሁሉ ሲጠጡ ወጣቶቹ ሰክረው እንደገና ሌሊቱን ያርዱናል ብለን ስንጠብቅ ነው መከላከያ ሰራዊት ገብቶ የህዝቡን ህይወት የታደገውና እፎይ ያለ ማ ብዙ ንብረት የወደመው ብዙ መኪናዎች ተቃጥለዋል። የሰው ህይወት እስከምጥፋት ድረስ መከላከያ ባያገባ ኖሮ ሁሉ ነገር እንደ እንዲ ሁለት ሶስት እንዲ አልቅ ነበር ሁሉ ሁላችን ብሄር ሊያልቅ ነበረና የሚታወቀው ህይወት የተረፈው በመከላከያ መምጣቱ ነው። በሲዳማ ዞን ከሚገኙ ሰላሳ ስድስት ወረዳዎችና ከተማ አስተዳደሮች ማንነትን የለየ ጥቃት የተፈጸመባቸውና ችግሩ በስፋት የታየባቸው በተለይም ይርጋለም፣ መልጋ ልኩ አለታ ወንዶ አለታ ጩኮና አገረ ሰላም ተጠቃሾች ናቸው። ከእነዚህ ከተሞች ቪኦኤ ያነጋገራቸው አስተያየት ሰጪዎች የጸጥታው ኃይል ስለገቡ አንጻራዊ ብሎ የሚገልጹት ሰላም ተመልሷል፣ ስጋት እንዳለባቸው ገልጸው መደበኛ እንቅስቃሴ ግን በከፍልም ቢሆን ጀምረናል ብለውኛል። ስሙ እንዲገለጽ አልፈለገ የአለታ ወንዶ ከተማ ነዋሪ የተፈጸመባቸው ጥቃት እጅግ አስከፊ መሆኑን ተናግሮ ዛሬ የተሻለ ነገር መኖሩን ገልጿል። መንገድ ተከፍቷል። የክልሉ ርዕሰ መስተዳድርም መጥቶ ጎብኝቶናል። በዚህም ተስፋ ሰንቀናል ነው ያለው። የአዋሳ ከተማ ደብረ ሥላሴ ቤተክርስቲያን መምህር ቤዛ ኩሉ ሞላለኝ እንዳሉት እስካሁን ከሀገረ ሰላም ብቻ አራት ቤተክርስቲያን መቃጠላቸውና ደግሞ ሌሎችም የመዘረፍና የመሰባበር ወንጀል እንደተፈጸመባቸው ተናግሯል። በተፈጠረው ችግር እጅግ ማዘናቸውን የሚገልጹት እኒህ መምህር ኢትዮጵያውያን አስቀድሞ ለአገር አንድነትና ሰላም ትኩረት እንዲሰጡም ጠይቀዋል። ይህ በእንዲህ እንዳለ ከፍተኛ ጉዳት ከደረሰባቸው ከተሞች ውስጥ የቡሌ ወረዳ ከተማ አገረ ሰላም አንዷ ስትሆን የሌላ ብሔር ተወላጅ መሆናቸውን የሚናገሩ የከተማው ነዋሪዎች ስጋት ስላለባቸው ተሰደው ቦሬ ወደምትባል ኦሮሚያ ክልል ጉጅ ዞን መሄዳቸውን ተናግሯል። እስካሁንም አራት መቶ ሰባ ሰዎች በቦሬ ቅድስት ማርያም ቤተ ክርስቲያን መጠለላቸውን ተናግሯል። እኔ ቦሬ ነኝ ያለሁት፣ ያው ከአገረ ሰላም እየተሰደዱ እየገቡ ናቸው፣ ከዳየ ከበንሳ ስለዚህ እየተሰበሰቡ እየገቡ ናቸው። አራት መቶ ሰባ አምስቱ የት ነው እየተጠለሉ ያሉት? እነዚህ ተሰደው የሚወጡ ሰዎች ቤተክርስቲያን ነው ያሉት። ቤተ ክርስቲያኒቷ ምንድን ነው ያደረገችላቸው? ያው ሕዝቡ ነው የሚያዋጣላቸው፣ መዋጫውን ሕዝቡን እስካሁን ድረስ እያደረገላቸው ያለው ያው ሚለሱትንም ምግብም ሕዝቡ ነው የሚጠጡትንም፣ ሁሉን ነገር። አሁንም ሰው እየመጣ ነው ያለው፣ በጣም እየመጣ ነው። ጠዋት ራሱ መዓት ነው የገቡት ከሀገረ ሰላም። ግማሹ በእግር ነው፣ ግማሹ አሁን ደግሞ በመኪና ነው። ከመንገድ ላይ ይዟቸው እየገቡ ያሉ ከሀገረ ሰላም ተሰደው ቦሬ የተጠለለ አንድ ተጎጂ ያለበትን ሁኔታ እንዲህ ሲል ተናግሯል። ከእንግዲህ መድሃኒዓለም ክብሩ ይስፋና ከሞት አፋፍ ላይ ያው ፌዴራል በሚገርም ሁኔታ አወጣን። ያው ሁኔታው አሰቃቂ መድሃኒዓለም። መቼም ባህሪያችንም የመጣ ሊሆን ይችላል፣ ሊያስተምረንም ሊሆን ይችላል። የሰው የሰውን ልጅ እንዲህ የሚደረግ መስሎም አይታይንም ነበር። መቼም ተጋብተን ተዋልደን ቋንቋውን አሁን እንዲህ ስናገር እንኳን ብዙ አማርኛ የምችል እመስላለሁ አይደል? ሲዳምኛውን ነው በብዛት የምናገረው የምንሰብከውም ቀድፈው ማለት ይቻላል እና ይሄንንም ያደረግነው እነሱን መስለን ሆነንም ለመኖር አስበን ስለነበር ነው። እና ያልታሰበው ሁኔታ ነው የደረሰብን። አባቶቻችን አረጋውያን ተገለውብናል። ከእንግዲህ ያው እግዚአብሔር ክብሩ ይስፋ። የቦሬ ህዝብ መችም ተቀብሎን እየተንከባከበን ያለው አሁን ማርያም ቤተ ክርስቲያን አዳራሽ ላይ ተጠለን ያለ ነው። ወረዳችን ለሀገረ ሰላም ላይ የነበረው ፖሊስ ሲቪል ለብሶ ነው አብሮ ሲያስመታን የነበረው ቆመው ነው እያየናቸው። ስለ እውነት ውሸትም አይደለም እና አንድም ፖሊስ መቶ አለቃው እንደውም ወዲያው ነው ደመንግስት ቴ የተነስቷል ብሎ ሀገር የለቀቀው መንግስት ሰራዊቱን በማስገባት ለማረጋጋት ላደረገው ጥረት ምስጋናቸውን የሚያቀርቡ እነዚህ አስተያየት ሰጪዎች አሁንም ተጠናክሮ እንዲቀጥል ጠይቀዋል። የሲዳማ ዞን አስተዳደር ጽህፈት ቤት ፕሬስ ኃላፊ አቶ ገኔን አበራ ዞኑ የመንግስት ሹመኞችና የወረዳም ሆነ የከተማ አስተዳደር የስራ ኃላፊዎች ህዝቡን የማረጋጋትና ችግር ፈጣሪዎችን የማጣራት ስራ መጀመሩን አስታውቀዋል። የሲዳማ ህዝብ በሌሎች ብሔር ተወላጆች ላይ ለደረሰው ጥቃትና ጉዳት ኃላፊነት ለመውሰድ ይሁንታቸውን እንደገለጹላት ተናግሯል። የሃይማኖት አባ ጥቃቶችና የአገር ሸማግሎች ሰላም ለማውረድ የበኩላቸውን ጥረት መጀመራቸው ነው። የክልሉ ርእሰ መስተዳድር አቶ ሚሊዮን ማቶስ የስዳማ ዞን ዋና አስተዳዳሪ አቶ ቃሬ ጫውቻና የቀድሞ የክልሉ ርእሰ መስተዳድር አቶ ደሴ ዳልኬ ጉዳት የደረሰባቸውን ከተሞች ከትናንት ጀምሮ እየጎበኙ ሲሆን፣ አቶ ሚሊዮን ድርጊቱን አውግዘውታል አቶ ሚሊዮን ተጎጂዎችን አግኝተው ባነጋገሩበት ወቅት ለክልሉ ቴሌቪዥን ጣቢያ እንዳሉት የተፈጸመው ጥቃት ልብ የሚሰብር ነው። የወንድሜ ንብረት የራስ ንብረት የተጎዳ የማንም አይደለም። በምንም አይነት መልኩ ምክንያት ሊቀርብለት የሚችል አይደለም። በተቻለን አቅም ሁሉ በአመራር አቅም ብቻ ሳይሆን ሰው በመሆናችን ብቻ ወገኖቻችንን በአጭር ጊዜ ውስጥ ማቋቋም አለብን የሚል በአንድ በኩል እልህ ነው የፈጠረብኝ የራሳችን ወንድሞቻችን ንብረት ነው የተጎዳውና ይህንን ነገር በሕዝብ ውስጥ ያለው መንፈስም መልካም መንፈስ ስላለ፣ ቁጭትም ስላለ ሕዝባችንን አስተባብረን በአጭር ጊዜ ውስጥ ይህንን ጉዳት የሚፎው ስራ እንሰራለን ብዬ ነው ማስበው። አንድ ነጋዴ ህጋዊ ነጋዴ እስከሆነ ድረስ መዝገቦች ይኖሩታል። ግብር እየገበረ ነው የሚኖረውና ከዚህ ጋር ተያይዞ ያው ልምድም አለ። አለፈው ልኩ ላይ እንደዚህ ተከስቶ ሰርተናል፣ ሌሎች ከተሞች ላይም ሰርተናል። በዚህ መልኩና መስራት ይገባል የሚል ነገር ነው ያለኝና እነዚህን ማግኘት አለብን። ወጣቶችን በተመለከተ ሽማግሌዎች፣ ሃይማኖት አባቶች ብለን ያልነው ከዋናነት ከቤት ነው የሚወጣ ወጣት። ሁሉም ኃላፊነት አለው የራሱ ልጆች ናቸው። ስለዚህ ልጆቹን መክሮ ከስርዓት የሚወጡትን ወደ ስርዓት ማስገባት አለበት። በወንጀል ግን መሳተፍ ሰው ወጣት የሚሆን ሽማግሌ በወንጀሉ ተሳትፎ ልክ ህጉ ነው የሚጠይቀው ማለት ነው። ያው አንዱ ጉዳይ ህዝቡ ስጠይቅ የነበረው ጥያቄ ነው። አስራ አንድ አስራ አንድ ላይ ተብሎ እንደ ምክንያት የሚቀርበው ከዚህ አንጻር ምላሽ እስካገኘ ድረስ ይህ ምላሽ ደግሞ በአግባቡ ገልጸናል። ይህንን ሰምተው ወደ ቤቱ የተመለሰ በቤቱም መንግስት የሚለው ነገር ትክክል ነው ብሎ የቀረ ብዙ ኃይል ነው ያለው በተለየ መልኩ ደግሞ ተቀስቅሶ የወጣ ኃይል አለ። ከዚህ አንጻር በተለይ ሐዋሳ ላይ የነበረው ዝግጅት ከፊ ነገር እንዳይፈጠር ለማድረግ ተችሏል። ስዳማ ውስጥም ለምሳሌ አለታ ወንዶ ላይ ከአለታ ወንዶ ዙሪያ ወረዳ የመጣ ሰው ሳይሆን ከሌላ አካባቢ ተጠራርቶ የመጣ ሰው ነው። እዚህ ላይ ይህን ጉዳት ያደረሰውና ጥርጣሬ ያለባቸው ቦታዎች ላይ አስቀድመን ከኛም ውጭ የፌደራል ኃይል የሚያስገበንባቸው ቦታዎች አሉ ከተለያዩ ምንጮች ከሆስፒታል፣ ከፖሊስ፣ እንዲሁም ከመንግስት አካልና ነዋሪዎች የአሜሪካን ድምፅ ራዲዮ እንዳረጋገጠው እስካሁን ከ35 በላይ ሰዎች ህይወታቸው ያለፈ ሲሆን ቁጥራቸው በውል ያልታወቁ ግለሰቦች ቀላልና ከባድ ጉዳት ደርሶባቸዋል በወንጀሉ በቀጥታም ሆነ በተዘዋዋሪ እጃቸው አለበት ተብሎ የተጠረጠሩ ግለሰቦችም በቁጥጥር ስር እየዋሉ ይገኛሉ ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም አመሰግናለሁ ዮናታን ለዘገባው ክቡራትና ክቡራን አድማጮች በ19 ና በ25 ሜትር ባንድ ከአሜሪካ ድምፅ የሚተላልፍላችሁን ስርጭት ነው እየተከታተላችሁ ያላችሁት በናይል ሳትም ቪኦኤ 24 ላይ አለን አሃዱ ራዲዮ 943 ላይ በቀጥታ ታገኙናላችሁ እንዲሁም አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር ወይም ከአፕ ስቶር አፖቻችንን ብትጭኑ ዝግጅቶቻችንን ማግኘት ትችላላችሁ። የምሽቱ ስርጭት የአየር ፕሮዲውሰር ብርሃን ኃይሉ፣ ቴክኒሽያኑ ቮይቴክ ዞርኒያክ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ትዝታ ብላቸው እያስተናገድናችሁ ያለ ነው። ሰሎሞን አባተና አዲሱ አበበን አሁን የሰዓቱን አርዕስተ ዜና አዲሱ ወደ አንቱ መልሳለሁ። አቶ ተመስገን ጥሩነህ የአማራ ክልል ርዕሰ መስተዳድር ሆነው ተሾሙ። ተመራጩ ከዚህ በፊት ካላቸው ልምድ አንጻር ክልሉን ሊመሩ እንደሚችሉ ከምክር ቤት አባላት አስተያየት ከተሰጠ በኋላ ነው ሹመቱ የጸደቀላቸው። የሶማሌ ክልል መንግስት በክልሉ ለግጭት መንስኤ የሆኑ ህገወጥ የጦር መሳሪያዎችን በቁጥጥር ስር እያዋለ መሆኑን የክልሉ ፖሊስ ኮሚሽን ኮሚሽነር መሐመድ አሊ በተለይ ለአሜሪካ ድምፅ አስታውቀዋል። በትናንት ሁለት በትግራይ ክልል መቀሌ ከተማ በተዘጋጀ ቴሌቶን ገቢ ማሰባሰቢያ መርሃ ግብር ከግማሽ ቢሊዮን ብር በላይ ለትግራይ ልማት ተበርክቷል። ሶማሊያ ዋና ከተማ ሞቃዲሾ ዛሬ በደረሰ የቦምብ ፍንዳታ በትንሹ 17 ሰዎች ሞቱ። የሐኪም ቤት ዲሬክተሩ መሐመድ ዩሱፍ እንደገለጡትም ሌሎች 28 ለከፍተኛ ሕክምና ሐኪም ቤት ገብተዋል። ዜና አበቅ። አመሰግናለሁ አዲሱ። ለአርዕስተ ዜናው ወደ ተከታዩ ቅንብር እናልፋለን። ስፖርት የምሽቱ ስፖርት አዘጋጅና አቅራቢ ግርማቸው ከበደ ነው። አዲስ አበባ ላለ ሰላም እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅታችን በአትሌቲክስ እና በእግር ኳስ ዘገባዎች ላይ እናተኩራለን። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። ፋሲል ከነማ የካፍ የኮንፌዴሬሽንስ ዋንጫ ተሳታፊ መሆኑን አረጋግጧል። ፋሲል የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ክለቦች ሁለተኛ ውድድር በሆነው የኮንፌዴሬሽንስ ዋንጫ ተሳታፊ የሆነው የኢትዮጵያ ጥሎ ማለፍ ዋንጫ አሸናፊ በመሆኑ ነው። ፋሲል ቢሾፍቱ ላይ በተደረገው የጥሎ ማለፍ የፍጻሜ ጨዋታ ሐዋሳ ከተማን በመለያመት ዓመት 3 ለ1 በማሸነፍ ዋንጫውን አንስቷል። በአሁጉራዊ ውድድሮች ሲሳተፍ የመጀመሪያው የሆነው ፋሲል ከነማ በኮንፌዴሬሽንስ ዋንጫው የመጀመሪያ ጨዋታ በቅድመ ማጣሪያው ከታንዛኒያው አዛም ጋር የሚጫወት ይሆናል። የፕሪምየር ሊጉ ሻምፒዮን መቀለ ሰባ እንደርታ ከኢኳቶሪያል ጊኒው ካኖ ስፖርት አካዳሚ ጋር በካፍ ቻምፒየንስ ሊግ የመጀመሪያ ማጣሪያ ጨዋታውን ያደርጋል። ሳሙኤል ተፈራ የአንድ ማይል የዓመቱን ፈጣን ሰዓት በማስመዝገብ አሸንፏል። በዳይመንድ ሊጉ አስረኛ መዳረሻ በሆነው የለንደን ውድድር የዳይመንድ ሊግ ነጥብ የማያስገኝ ቢሆንም አንድ ማይሉን ወይም 1609 ሜትሩን ሲያሸንፍ የገባበት ጊዜ በአውሮፓውያኑ 2019 ዓ ምት ከ3 ደቂቃ 50 ሰከንድ በታች የገባ የመጀመሪያው ሯጭ አድርጎታል። በውድድሩ አሯሯጮችን የተከተለው ሳሙኤል ወደ መጨረሻ አካባቢ ከፊሊፕ ኢንገብርትሰን ፉክክር ገጥሞት የነበረ ቢሆንም በ3 ደቂቃ 49 ሰከንድ 45 ማይክሮ ሰከንድ በመጨረስ ማሸነፍ ችሏል። በ5000 ሜትር ሴቶች የተሳተፈች ለተሰንበት ግደይ ድል አልቀናትም። ባለፈው ረቡዕ በሆላንድ ሄንግሎ በተካሄደው የኢትዮጵያ የዓለም ሻምፒዮና ማጣሪያ የ10000 ሜትር አሸናፊ የነበረች ለተሰንበት በለንደን አስረኛ ወጥታለች። በብዙ ስትጠበቅ የነበረችው በትውልድ ኢትዮጵያዊ ሆላንዳዊቷ ሲፋን ሐሰን ሶስተኛ ስትወጣ በአንድ ጊዜ የዓለም አምስት ሺህ ሜትር ሻምፒዮንነትን ከዓለም አገር አቋራጭ ክብር ጋር የያዘችዋ ብቸኛዋ ሴት አትሌት ኬንያዊቷ ሄለን ኦቢሪ የለንደኑን የአምስት ሺህ ሜትር ውድድር ማሸነፍ ችላለች። ሀጎስ ገብረ ህይወት ወደ ቀድሞ ብቃቱ መመለሱን ያስመሰከረባቸውን ድሎች አስመዝግቧል። በለንደኑ ዳይመንድ ሊግ ነጥብ በማይመዘገብበት የ5000 ሜትር ውድድር ሀጎስ 13 ደቂቃ 01 ከ86 ማይክሮ ሰከንድ በመሮጥ አሸንፏል። ሆኖም የሀጎስን ድል ለየት የሚያደርገው ከለንደኑ ውድድር ሶስት ቀናት በፊት በሆላንድ ሄንግሎ በተካሄደው የኢትዮጵያ የዓለም ሻምፒዮናው ማጣሪያ ላይ የ10000 ሜትር ውድድርን አሸናፊ መሆኑ ነው። በ10000 ሜትር ገና ሁለተኛው ውድድሩ ቢሆንም የገባበት ሰዓት እጅግ ፈጣን ነበር 26 ደቂቃ 48 ሰከንድ 95 ማይክሮ ሰከንድ ሀጎስ ባለፈው ግንቦት ወር ባደረገው የመጀመሪያው የ10000 ሜትር ውድድሩ ኬንያዊውን የዓለም ከ20 ዓመት በታች ሻምፒዮን ሮኔክስ ኪፕሩቶን ተከትሎ በ27 ደቂቃ 01 ሰከንድ 02 ማይክሮሰከንድ ሁለተኛ መውጣቱ ይታወሳል። ሃጎስ ከሶስት ዓመት በፊት በሪዮ ኦሎምፒክ የነሐስ ሜዳሊያ ካሸነፈ በኋላ በተደጋጋሚ ጉዳትና የአቋም መውረድ ምክንያት ወጥ ብቃት ማሳየት ተስኖት ቆይቷል። በሄንግሎ ማጣሪያ ሰለሞን ባረጋና ዮሚፍ ቀጀልቻም ከ27 ደቂቃ በታች በመሮጣቸው ኢትዮጵያ በመጪው መስከረም አጋማሽ 2012 ዓ ም በሚካሄደው የዓለም አትሌቲክስ ሻምፒዮና በወንዶች 10,000 ሜትር የቀደመ ክብሯን ታስመልሳለች ተብሎ ይጠበቃል። በአፍሪካ ዋንጫና ሴቶች ዓለም ዋንጫ የተሳተፉት ኢትዮጵያውያን ዳኞች ምርጥ ብቃት አሳይተዋል በሚል የኢትዮጵያ እግር ኳስ ፌዴሬሽን ምስጋና አቅርቦላቸዋል። ኢንተርናሽናል ዋና ዳኛ ሊዲያ ታፈሰ በፈረንሳዩ የሴቶች ዓለም ዋንጫ አንድ ጨዋታ ዳኘች ሲሆን ኢንተርናሽናል ዋና ዳኛ በአምላክ ተሰማ በአፍሪካ ዋንጫ አራት ጨዋታዎች፣ እንዲሁም ኢንተርናሽናል ረዳት ዳኛ ተመስገን ሳሙኤል ደግሞ አንድ ጨዋታ መርተዋል። ዛሬ የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ አባልና የዳኞች ኮሚቴ ሰብሳቢ አቶ ዮሴፍ ተስፋዬ ከዳኞቹና በአፍሪካ ዋንጫው የቴክኒክ ጥናት ቡድን ተሳታፊ ከነበሩት የብሔራዊ ቡድኑ አሰልጣኝ አብርሃም መብራቱ ጋር በሰጡት መግለጫ በሀገር ውስጥ ጨዋታዎች መዳኘት ያለውን ፈተና ገልጸው ዳኞቹ ውድድሮቹን በመምራት ላሳዩት ብቃት ምስጋናቸውን አቅርበዋል። ምደባ በምናደረግበት ሰዓት እንደምታውቁት የፖለቲካው ኢሹ የጀመረው ከአምና ጀምሮ ነው። ስለዚህ ሁለት ብሔሮችን ወይ ሁለት ክልሎችን ዳኞች ልንመድብ በማንችልበት ችግር ውስጥ ነበር ነው የነበረው። በአንድ ክልል ላይ ያለውን ውድድር ሌላኛው ክልል ያለው ዳኛ መመደብ አንችል ምንም እንኳን በሀገራችን ኳያ ክብር የማይሰጣቸውና ክለብ ሜንታሊቲ ተይዞ ከፍተኛ ተጽዕኖ የሚደርስባቸው ቢኖሩም ግን በአፍሪካ ዋንጫም ብሎም በዓለም ዋንጫ ላይ ኢትዮጵያን ወክለው ውድድሮቻቸውን በተሻለ መልኩ እየመሩ በእግር ኳሳችን ምናልባትም በብሔራዊ ቡድናችን ደግሞ በአፍሪካም ዋንጫ ባንሳተፍ በቻን ባንሳተፍ በአለም ዋንጫ ባንሳተፍ፣ ግን ብሔርን አልወከሉም፣ ክልልን አልወከሉም፣ ክለብን አልወከሉም። ኢትዮጵያን ወክለው ውድድሮቻችን በተሻለ መልኩ ሲመሩ ቆይተዋል። እንደ ኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ እጅግ በጣም ደስተኛና ሪኮግኒሽን የሰጠው ጉዳይ ነው። በውድድሮቹ ጥሩ ጊዜ ማሳለፋቸውን የተናገሩት ዳኞቹ በሀገር ውስጥና በውጭ ሀገር ማጫወት ያለውን ልዩነት አስረድተዋል። ኢንተርናሽናል ዋና ዳኛዎቹ ሊዲያና በአምላክ እዛ ቦታ ላይ የነበረው እኔ ወደ 14 ምን ኪሎ ሜትር ሮጫለሁ። ፕሪሜር ሊግ ለምን ያው ፖላር ስላለን ይታወቃል። የኢትዮጵያ ፕሪሜር ሊግ በማጫወት በሰዓት ቢ 10 ኪሎ ሜትር ከነማማማቂያው ማለት ነው። አገራችን ውስጥ ስንሆን አንደኛ ፕሮፌሽናል ሜንታሊቲው በአብዛኛው የሚጠበቀውን ያህል ደረጃ አይደለም። እዚህ አጋጣሚ እውነት ለመናገር ዳኞች ከበባ ይፈጸማል። ጉንትላዎች ይኖራሉ። አንዳንድ ጊዜ እውነት ለመናገር አልፎ አልፎ ዳኞች ይመታሉ። ኢንተርናሽናል ዳኛው በአምላክ ከአፍሪካ ዋንጫው በፊት የካፍ የክለቦች የኮንፌዴሬሽንስ ዋንጫ የፍጻሜ ጨዋታ ሲመራ በሞሮካዊው የካፍ ምክትል ፕሬዚዳንት ፋውዚ ሌካ ጥቃት እንደደረሰበት የሚታወስ ሲሆን ዳኝነቱ ላይ ማተኮር እንደሚፈልግ በመግለጽ የአለማንም ጫና ምክትል ፕሬዚዳንቱን ይቅር ብያቸዋለሁም ብሏል። ጉዳዩ ግን በካፍ የዲስፕሊን ኮሚቴ እየታየ ነው። የክለቦች ውድድር መርሃ ግብር መቆራረጥ በብሔራዊ ቡድኑ ዝግጅት ላይ ተጽዕኖ እንደሚኖረው የዋሊያዎቹ አሰልጣኝ አብርሃም መብራቱ ተናግረዋል። በአውሮፓውያን አቆጣጠር በ2020 በካሜሩን አስተናጋጅነት ለሚካሄደውና በሀገር ውስጥ ሊጎች የሚጫወቱ ተጫዋቾች ብቻ በሚሳተፉበት የአፍሪካ ሀገራት ሻምፒዮና ቻን የቅድመ ማጣሪያ ጨዋታ ከጅቡቲ ጋር ያለበት የኢትዮጵያ ብሔራዊ ቡድን በአዳማ ዝግጅት እያደረገ ነው። ሐምሌ 19 ጅቡቲ ላይ የመጀመሪያ ጨዋታውን የሚያደርገውን የብሔራዊ ቡድኑን ዝግጅት አስመልክቶ አሰልጣኝ አብርሃም በሰጡት ጋዜጣዊ መግለጫ በዝግጅታቸው ላይ ተጽዕኖ ይፈጥራል ያሉትን ችግ ችግር አብራርተዋል። የሊጉ በየጊዜው መቆራረጥ ነው አንዱ ምክንያት እና ፕሪሚየር ሊግ ውድድር የተጠናቀቀው ያው በቅርብ ነው እንደምታውቁት። በመሃል ደግሞ የአፍሪካ እግር ኳስ ኮንፌዴሬሽን የጥሎ ማለፍን ማሸነፊያ ያሳውቁ ስላለ እንደገና ጥሎ ማለፉ ውድድር ቀጠለ። በዚህ መሀል ተጫዋቾችን መጥራት አልቻለም። የዛሬዎቹ ከአዲስ አበባ የተጠናቀሩት የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ። አመሰግናለሁ ግርማቸው ለስፖርት ዘገባው ወደ ተከታዩ ዝግጅት እናልፋለን የበረራ ደህንነት ቦይንግና የተወካዮች ምክር ቤት ኢትዮጵያ ውስጥ ብሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 ጄት ተጎጂ ቤተሰቦች ባለፈው ሳምንት ውስጥ በዩናይትድ ስቴትስ የተወካዮች ምክር ቤት የትራንስፖርትና የመሠረተ ልማት ንዑስ ኮሚቴ ፊት ቀርበው እማኝነት ሰጥተዋል። ቦይንግ ኩባንያን ደህንነትን ለማሻሻል ከማተኮር ይልቅ ለንግድ ተጠቃሚነት ቅድሚያ ሰጥተዋል ሲሉ የከሰሱት ቤተሰቦች የኢትዮጵያ አየር መንገድ ቢያንስ ቀርቦ በማጽናናት ከቤተሰቦች ጋር የተሻለ ግንኙነት ማድረጉንም ተናግረዋል። ሰሎሞን አባተ ነው ዝርዝሩን የያዘው። የተወካዮች ምክር ቤቱ የትራንስፖርትና መሠረተ ልማት ንዑስ ኮሚቴ የኢቲ 302 የቢሾፍቱ አደጋ ተጎጂ ቤተሰቦችን የጠራው የበረራ ደህንነት የሚገኝበትን ሁኔታ ለመከታተል በያዘው ጥረት ነው። ንዑስ ኮሚቴው የተጎጂዎቹን ቤተሰቦች ወክለው የተናገሩትን ፓውል ጆሮጌንና ማይክል ስቱሞን ቃል አድምጧል። አንዳንዱም ንግግር የጥያቄና መልስ ሳይሆን በእንደራሲዎቹና በተጎጂዎቹ መካከል የሚደረግ ውይይት ይመስል ነበር። አንዳንዱ ንግግራቸው ልብን ዘልቆ የሚነካም ነበር። የታዳሚውና የእንደራሴዎቹ ድምፆችና የፊቶቻቸውን በሐዘን ስሜት መኮማተርና መፈታት የሚመሰክረው የሕመሙ ጥልቀት የደረሰባቸውን ጉዳት ስፋት ነበር። የአየር መንገዶች አብራሪዎች ዓለም አቀፍ ማኅበር ተጠሪ ካፕቴን ጆ ደቤትም ተገኝተዋል። የበረራ አስተናጋጆች ማኅበር ተጠሪዋ ሎሪ ባሳኒም ነበሩ። የበረራ ደህንነት ባለሙያዎች ተጠሪው ማይክ ፔሮንም ከታዳሚ መካከል ናቸው። የትራንስፖርት ሠራተኞች ማኅበሩ ጃን ሳሙኤልሰንም እንዲሁ ከእማኝ ሰጪ ተናጋሪዎች አንዱ ነበሩ። ሚስተር ንጆሮጌ በዚያ የቦይንግ 737 ማክስ ኤይት አደጋ የራሳቸውን ቤተሰብ አምስት አባላት አጥተዋል። የቦይንግ ሰት 37ት ማክስ 8ንት አደጋ ባለቤቴን፣ ሶስት ልጆችን፣ የባለቤቴን እናት እና ሌሎች 341 ሰዎችን ገድሏል። የቢሾፍቱ አደጋ ከደረሰ ከሦስት ሳምንታት በኋላ ብቅ አለ ያሉት ቦይንግ ኩባንያና ጄት አምራቾቹ አሳፋሪ ሲሉ የጠሩትን አድራጎት ፈጸሙ አሉን ጆሮጌ። ለሕዝብ ተወካዮች ምክር ቤቱ በጽሑፍ ባቀረቡት የእማኝነት ቃላቸው ቦይንግ ትኩረቱን የችግሩ መሠረት ከሆኑት የቦይንግ 737 ማክስ የንድፍ ጥፉነትና የበረራ መቆጣጠሪያው ሥርዓት በትክክል አለመሥራት ለማራቅና የውጭ አብራሪዎች ስህተት ወይም ጥፋት ለማስመሰል ጥሯል። ይህ አድራጎት ለጄቶቹ መውደቅ ምክንያት ለሆኑት ትክክለኛዎቹ ችግሮች መፍትሔ እንዳይገኝ እክል ፈጥሯል። ይህ አድራጎት ደግሞ ለመላው ስብዕና ስድብ ነው። ያንን የቦይንግ ኩባንያን የቴክኒክ ችግር ስለ መሆኑ ለመቀበል ማንገራገርና ወደ ውጪ ለመግፋት መሞከር ወንጀል ነውም ብለውታል። እንጆሮጌ እንጆሮጌ በመቀጠልም ተጠያቂነቱን በፌዴራሉ የአቪዬሽን አስተዳደር ኤፍኤኤ ላይም አሳርፈዋል። በአግባቡ ያልተያዘና የሚገባው ክትትል ያልተደረገበት የደህንነት ማረጋገጫ አያያዝ እንዲህ ዐይነቶቹን የጀቶች መውደቅና ሞትን ሊያስከትል እንደሚችል ማወቅ ነበረበት ብለዋል። ኤፍኤኤ ግን ይህንን ሐቅ ችላ በማለት ቦይንግ የራሱ አለቃ እንዲሆን በግድ የለሽነት ለቀቀለት፣ ብለዋል። እናም የቦይንግ 737 ማክስ ኤት ተጎጂዎች ቤተሰቦች እንጠይቃለን የሚሉትን ዘርዝረዋል። ማክስ ኤት ቀደም ሲል የእውቅና ፈቃድ ከተሰጠው አውሮፕላን ሙሉ በሙሉ የተለየ በመሆኑ ፈቃዱ እንዲከለስ ቤተሰቦች እንጠይቃለን። በማስመሰያ ማለማመጃዎች የሚሰጥ ሥልጠና ግዴታ እንዲሆንም እንጠይቃለን። የብቃተ ማረጋገጫ እድሳት ሲደረግ ከአቪዬሽን ደህንነት ሥርዓቱ የተሟላ ሕጋዊ ማስተካከያ አፈጻጸም ጋር በተጣጣመ ሁኔታ እንዲሆንም እንጠይቃለን። ፓውሊን ጆሮጌ አክለውም ፌዴራሉ የአቪዬሽን ባለሥልጣን የበረራ ደህንነት ግዴታዎቹን በአግባቡ መወጣት እንዲችል የሚያደርግ በቂ በጀት እንደሚያስፈልገው ግልጽ መሆኑን ተናግረዋል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ለፌዴራሉ አቪየሽን አስተዳደር ኃላፊ ሹመት ይሁንታ ሲሰጥ የበረራ ደህንነት ማረጋገጫ ለውጥና ማሻሻያ እንደሚያደርግ ካረጋገጠ ብቻ እንዲሆንም አሳስበዋል። ጆሮጌ የቦይንግ ኩባንያ ሥራ አስኪያጆችንና የዳይሬክተሮች ቦርዱን በበረራ ደህንነት ላይ ከማተኮርና ጠቀም ያለ በጀት ከመመደብ ይልቅ በአመዛኙ የገበያ ትርፍና ቦነስን በማሳደድ ላይ መሰማራታቸውን በመግለጽ ወቅሰዋል። እንጆሮጌ ለዚህ ክሳቸው እንደ ማሳያም የጠቀሱት የኢንዶኔዥያው የማክስ ኤይት አደጋ በደረሰ በጥቂት ወራት ውስጥ ከዋል ስትሪት ገበያዎች የ20 ቢሊዮን ዶላር ግምት ያላቸው አክሲዮኖችን መግዛታቸውን አንስተዋል። ያኔ ጀታቸውን በተመለከተ የደህንነት ስጋት እንዳለ ያውቁ ነበር፣ እናም አክሲዮኖችን ጨምረው ለመግዛት ከመንቀሳቀሳቸው በፊት ደህንነትን በማረጋገጥ ሥራዎች ላይ ወጪ መመደብ ነበረባቸው። ከሚስትር ጆሮጌ ጋር አብረው የቀረቡት የተጎጂዎች ቤተሰቦች ተጠሪ ብቸኛ ሴት ልጃቸውን ያጡት ማይክል ስቱሞም ፌዴራሉ የአቪዬሽን አስተዳደር ያወጣቸውን ደረጃዎችና ደንቦች ክፍተቶች ዘርዝረው የተሻለ እርምጃ እንዲወሰድ አሳስበዋል። አሁን እኮ ሦስት መቶ አርባ ስድስት የመቃብር ላይ ደንጊያዎች ቆመዋል። እነዚያ መታሰቢያዎች የሚሰሙን ከሆነ ለውጦችን እናምጣ። የትራንስፖርትና መሠረተ ልማት ኮሚቴው አባል ሚስ አንጂ ክሬግ በቤተሰቦቹ ሐዘን ልባቸው መነካቱን አመልክተው የበረራ ደህንነት ማረጋገጫዎችና የችግር መመዝገቢያ ሥርዓቱ ሊለወጥ እንደሚገባው ተናግረዋል። I worked for a company that produced pacemakers before I came here that control irregular heart እዚህ ከመምጣቴ በፊት የልብ ምት ማስተካከያ መሳሪያ የሚያመርት ኩባንያ ውስጥ እሰራ ነበር። እዚያ እጅግ ጠንካራና ውጤታማ የሆነ የችግር ምዝገባና ማሳወቂያ አሰራር እንዲኖር የሚያስገድድ ደንብ ነበረን። ስለምን አየር መንገዶችና ጀት አምራቾች አይኖራቸውም? ሌላው የኮሚቴው አባል እንደ ራሴ ሳም ግሬቭስም የሐዘናቸውን ክብደት እንደሚረዱና እንደሚጋሩም በመግለጽ ንግግራቸውን ጀመሩና በምስጋና ቀጠሉ። በቅድሚያ የደረሰባችሁን ሐዘን ልትነግሩን፣ ሁላችንንም በተጠያቂነት ልትይዙን እዚህ በመምጣታችሁ ላመሰግናችሁ እሻለሁ። ቦይንግን፣ ፌዴራሉን የአቪዬሽን አስተዳደርና የተወካዮች ምክር ቤቱን ይህ እኮ የእኛ ኃላፊነት ነው። ይህንን የከበደ ሐዘናችሁን ማጣታችሁን መላው ሕዝብ ሊጠቀምበት ወደሚችልበት መድረክ ለመለወጥ በመወሰን ላሳያችሁት ድፍረትም አመሰግናችኋለሁ። አዎን ልንጠየቅ ይገባናል። ይህንን ሁኔታ ለመለወጥም ልንሠራ ግዴታ አለብን። እንዲህ ዐይነቶቹን መድረኮች ይከታተሉ እንደሆነ ተጋብዘው እንደሆነ ተገኝተውም እንደሆነ በዚህና ሌሎችም መድረኮች ላይ ያላቸውን ሐሳብ እንዲያካፍሉኝ ወደ ኢትዮጵያ አየር መንገድና ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ደውዬ ነበር። ሁለቱም ጋር ባለሥልጣናትን አግኝቼ ያነጋገርኩ ቢሆንም ምላሽና ሐሳባቸውን ግን አልሰጡኝም። ለአሜሪካ ድምፅ ሰሎሞን አባተ ነኝ ዋሽንግተን አመሰግናለሁ ሶሎሞን አንተኑ ላስቀጥል ነው። በነገራችን ላይ አዲሱ ከዚህ ዝግጅት ጋር ተያይዞ ከዚሁ ከዋሽንግተን ዲሲ ከዩናይትድ ስቴትስ አንድ የሕግ አማካሪ እና ከተጎጂ ቤተሰቦችም እንደዚሁ አንድ ሰው አሉላ አነጋግሮ የተዘጋጀ ፕሮግራም ነበር፣ ቀደም ሲል ያስተዋወቅ ነው። በሰዓት ጥበት ምክንያት በነገው ምሽት ይቀርባል። እሱ እንግዲህ እንዳልኩት አንተኑ ላስቀጥል ነው። ወደ ጤና ዝግጅት እወስድሃለሁ። ኢቦላ የአባባሳው ስጋት ብለህዋል ርዕሱን። ኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ ግዛቶች ውስጥ አልገታ ያለው ኢቦላ አሁን አሁን የዓለም ጭንቀት እየሆነ መጥቷል። ቫይረሱ ኮንጎን ከአንድ ዓመት በላይ ለሚሆን ጊዜ ቀስፎ ከ1700 በላይ ሕይወት በልቷል። የዛሬው ስጋት ድንበር ተሻግሮ ወደ ጎረቤት ሀገሮች እንዳይዛመት ነው። በተለይ ወደ ደቡብ ሱዳን፣ ቡሩንዲና ሩዋንዳ ከዘለቀ እነዚህ ሀገሮች ባላቸው የጤና መዋቅር አቅም ሊቋቋሙት የመቻላቸው ነገርም ሌላው አነጋጋሪ ጉዳይ ሆኗል። ኢቦላንና ጫናዎቹን በግንባር በመፋለም ላይ ከሚገኙ ተዋናዮች መካከል የመንግስታቱ ድርጅት የሕፃናት መርጃ ፈንድ ዩኒሴፍ ይገኛል። የድርጅቱ የአፍሪካ አገልግሎት ክፍል የግንኙነቶች ኃላፊ የሆኑት ፓትሲ ኒከል ከባልደረባዬ ኬት ፓውንድ ዳውሰን ጋር ዛሬ ተወያይተው ነበር። ድንበር ዘለል የመሆኑን ስጋት ማየል አንስተው ተናግረዋል። በተለይ ለቫይረሱ የተጋለጡ ሦስት ሰዎች ወደ ዩጋንዳ መግባታቸውም ነው ጭንቀቱን ያበረታው። ዩጋንዳ ውስጥ የታዩት የኢቦላ አጋጣሚዎች የቫይረሱን ከኮንጎ የመውጣት ስጋት አጉልተው ያሳዩ ናቸው። ዛሬ ኮንጎ ውስጥ ከ10 እስከ 15 ሰው በየዕለቱ እየተያዘ ነው። ይህ ደግሞ በጤና ጥበቃ ዘርፍ ላይ ተሰማርተው እየተያዙ ያሉትንና በየማህበረሰብ ውስጥ እየደረሰ ያለውን ሞትም ጨምሮ ነው። ከበሽታው ጋር ንክኪ ያላቸው ያሉበት የሚታወቅም የማይታወቅም ሰዎች አሉ። ምንም እንኳ ዩጋንዳ ውስጥ መንግስቱ ለተፈጠረው ስጋት አጣዳፊ ምላሽ ለመስጠት የተዘጋጀ ቢሆንም ዓለም አቀፉ ጥረት ግን በብዙ እጥፍ መጠናከር እንዳለበት የዩኒሴፍ የአፍሪካ መርሃ ግብር ቃል አቀባይ ፓትሲና ኬል አሳስበዋል። ለመሆኑ አሁንስ ቢሆን በዓለም አቀፉ ማኅበረሰብም ይሁን በአካባቢው ሀገሮች መንግስታት ምን እየተሰራ ይሆን? ደቡብ ሱዳን ውስጥ እየተሰራ ያለውን እንደ ምሳሌ ላነሳ ችላለሁ። ሀገሪቱ ውስጥ እጅግ ስፋት ያለው የግብረ ሰናይ መዋቅር እየተዘረጋ ሲሆን እነዚያ እንቅስቃሴዎች ለኢቦላም ምላሽ ለመስጠት ተዘጋጅተዋል። ላለፉት ስድስት ወራት ዩኒሴፍም ከነዚያ ግብረሰና ሰናይ ተዋንያን ጋር እየሰራ ይገኛል። በዚህ ስራም ኢቦላን በቁጥጥር ስር ለማዋል ና እንዳይ ሰፋ ለማድረግ የሚያስችሉ የማሳወቂያ ስራዎችን እያከናወነ ነው። ከተከሰተም እንዴት መያዝ እንደሚቻል እያስተማረ ነው። በቡድን ስራዎችና ግንኙነቶች ከግማሽ ሚሊዮን በላይ ቁጥር ያለው ሰው መድረስ ችለናል። ስልጠናዎች እየተሰጡና ለሕዝቡም በጤና ተቋማትና በአዋሳኝ አካባቢዎችም የንጽሕና ጽዳትና ሌሎችም ሊወሰዱ የሚገባቸው ጥንቃቄዎችን እያሳወቁ መሆናቸውን ናኬር ገልጸዋል። በዚህ የአሁኑ የኮንጎ ዲሞክራሲያዊት ሪፐብሊክ ኢቦላ በአብዛኛው ተጎጂ የሆኑት ሕፃናት መሆናቸው እየተነገረ ነው። በቀጥታም ይሁን በተዘዋዋሪ በሚደርሱ መዘዞች በሕፃናቱ ላይ የደረሰ ያለው የመያዝ መጠን ከፍተኛ ነው። አሁን ሕፃናቱ መካከል ያለው የስርጭት መጠን ሰላሳ ከመቶ ሲሆን ቀደም ሲል ከነበረው ሀያ ከመቶ ጋር ሲነጻጸር ምን ያህል እንደጨመረ ማየት ይቻላል። ከእነዚያ እየተጋለጡ ካሉ ሕፃናትም የሚበዙት ዕድሜያቸው ከአምስት ዓመት በታች የሆኑ ናቸው። ስለዚህም ቤተሰቦች፣ የጤና ባለሙያዎችና የሕፃናት ሐኪሞች እንዲሁም ተንከባካቢዎች ይህንን ስጋት አተኩረው እንዲያዩና እንዲንቀሳቀሱም እየተደረገ መሆኑን ፓትሲናኬል ገልጸዋል። በእነዚያ ለስጋት በተጋለጡ ሀገሮች በብሩንዲ፣ ሩዋንዳ፣ ዩጋንዳ እና ደቡብ ሱዳን ውስጥ እጅግ አነስተኛ ነው የሚባለውን የዝግጁነት ሥራ ለማከናወንና ማኅበረሰቦችን ለመድረስ ቢያንስ ሰማንያ ሚሊዮን ዶላር እንደሚያስፈልግ ዩኒሴፍ አስታውቋል። ይህ ከፍተኛ ቁጥር ያለው ገንዘብ ነው። ይሁን እንጂ ይህ ዓለም አቀፍ አጣዳፊ ጉዳይ ነው። ሆኖም በእነዚያ ሀገሮች ውስጥ ያለውን ስጋት ለመቀነስ ብቻ ሳይሆንም በዓለም አቀፍ ደረጃም የመከላከል ስራ ለማከናወን ቢያንስ አነስተኛ ነው የሚባለው ድጋፍ ሊደረግ ይገባል። ዩኒሴፍም ጥረቱን አጠናክሮ ለመቀጠልና ለማሳደግም እየሰራ መሆኑን ፓትሲናኬል አስታውቀው የዓለም አቀፉን ማኅበረሰብ ፈጣን የተግባር ምላሽ ጠይቀዋል። ከዩጋንዳ ጋር አዋሳኝ በሆነችው ግዙፏ የኮንጎ ከተማ ጎማ ውስጥ ባለፈው ሳምንት አንድ የኢቦላ ታማሚ በመገኘቱ ምክንያት ወረርሽኙ በአካባቢው ሀገሮችም ሊዛመት የሚችል ዓለም አቀፍ ስጋት መሆኑን የዓለም የጤና ድርጅት አስታውቋል። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ነው። እንግዲህ ጥቂት ደቂቃዎች ይቀሩናል። ላጠራጠር ያሉ መረጃዎችን ከዛም የምሽቱን ፕሮዲውሰር ሙዚቃ ጋብዝን እንሰናበታለን። አዲሱ በነገራችን ላይ ቅድም የዚህን የዋሽንግተን ዲሲና የምስራቅ ዩናይትድ ስቴትስን የአየር ሁኔታ አንስተን ስንነጋገር ነበረ። ኢትዮጵያ ውስጥ ነገ ሰመራ ላይ አርባ አምስት ዲግሪ ሴልሺየስ እንዲሆን እንደሚሆን ብነግርህ ትሄዳለህ። የሰመራ ሰው ግን ይወደዋል የሚገርም ከዚህ ወሰዱ ማለት ነው። ዝቅተኛው ሙቀት ደግሞ ኢትዮጵያ ውስጥ ስምንት ዲግሪ ሴልሽየስ ዲግሪ ሴልሽየስ ነው። የደብረ ብርሃን ሙቀት ነው። አዲስ አበባ ከፍተኛው ሃያ አንድ ዝቅተኛው አስራ ሁለት ዲግሪ ሴልሽየስ ይሆናል። ዝናባማ ትሆናለች ተብሏል። እንግዲህ የፕሮዲውሰሯ ምርጫ ለዛሬ የአለማየሁ እሸቴ ሙዚቃ ይሆናል። አለማየሁ እሸቴ ወደድኩ አፈቀርኩሽ። ደህና ደሮ ክቡራትና ክቡራን Oh, <laughs> i quoi going to go to the hospital. I'm going we am going to go the hospital. I'm i